መዝሙር መቶ አርባ ዘጠኝ ሰብህዎ ለእግዚአብሔር ስብሃተ ሀዲሰ ስብሐቲሁ በማሕበረ ጻድቃኑ ይትፌሳህ እስራኤል በፈጣሪሁ ወደቂቀ ጽዮን ይታሰዩ በንጉሶሙ ወይሴብሕዎ ለስሙ በትፍስሕት በከበሮ ወበመዝሙር ይዘምሩ ሎቱ እስመ ሠምረ እግዚአብሔር በሕዝቡ ወያሎሞ ለየዋሃን በአድህንወቱ ይትሜ ክሆ ጻድቃን በክብሩ ወይታሰዩ ታሰዩ በዲ በመስካቢ ሆሙ ወያሎ ለእግዚአብሔር በጐራኢቶሙ ሰይፍ ዘክልኤ ዘክል አፉሁ ውስተ እደዊሁ ከመ ይግበር በቀለ ውስታ ህዛብ ወከመ ይዛለፎሙ ለህዝብ ወከመ ይእስሮሙ ለነገስቶሙ በመዋቅት ወለክቡራኒ ሆሙኒ ብእደ ሰናሰለ ሃፂን ከመ የግበር ኩነንየ ዘጽሁፍ ዘጽሑፍ ላይልሆሙ ክብር ይእቲ ዛቲ ለኩሉ ጻድቃኑ